Pagarinia report. ሪፐብሊክ አቶ ልደቱ አያሌው ላይ ያቀረበውን ሁለተኛ ክስ ስለማሻሻሉ ተነገረ። የኦሮሚያ ክልል ጠቅላይ ፍርድ ቤት ምስራቅ ምድብ ችሎት አቃቢ ህግ ከዚህ በፊት ያቀረበውን ክስ ተጣምሮ በመሆኑ እና ግልጽ ባለመሆኑም ተሻሽሎ እንዲቀርብ ትናንትና በሰጠው ቀጠሮ መሰረት ነው ክሱ ተሻሽሎ የቀረበው። ከዚህ በፊት አቃቢ ህግ የወንጀል ህግ ሁለት መቶ ሰላሳ ስምንት ህዝማር አንድ ቢ እና ሁለት መቶ ሀምሳ ስድስትን አጣምሮ አቅርቧል በሚል ነው እንዲያሻሽል ታዞ የነበረው። በዚህ መሰረትም አቶ ልደቱ እያለው በወንጀል ህግ ሁለት መቶ ሰላሳ ስምንት ንዑስ አንቀጽ አንድ ቢ በመተላለፍ ህገ መንግስትና ህገ መንግስታዊ ስርአቱን ኃይል ለመናድ የተለያዩ ሽግግር መንግስት መመስረቻ ሰነዶችን አዘጋጅተውና በፍተሻም በፍተሻ የተያዘባቸው ነው ሲል አቃቢ ህግ ክሱን እነጥሎና ግልጽ በማድረግ አሻሽሎ አቅርቧል። ክሱን የተቀበለው ፍርድ ቤትም የተሻሻለውን ክስ በችሎቱ አንብቧል። የአቶ ልደቱ ጠበቆችም በተከሳሻቸው ላይ በተሻሻሉ ክስ ላይ መቃወሚያቸውን በጽሑፍ እናቅርብ ሲሉ ጠየቁ ሲሆን በጥያቄ መሰረትም መቃወሚያቸው ለመ መልከት ለታሳስ ሁለት ቀን ሁለት ሺ አስራ ሶስት አመተ ምረት ቀጠሮ ተሰጥቷል። በአንዳንድ የትግራይ ከተማዎች የቴሌኮም አገልግሎት በከፊል መጀመሩን የጠቅላይ ሚኒስትሩ የፕሬስ ሴክሬታሪ አስታወቁ። በትግራይ ክልል የስልክ አገልግሎት የህዋትፎን ቡድን ሆንተውል እንደተቋረጠ ያነሱት ኃላፊዋ ቡድኑ ይህንን ያደረገውም የሰሜን ዝንት ሲያጠቃ እዙ አዲስ አበባ ከሚገኘ ዋና ማዘዣ ጣቢያ ጋር እንዳይገናኝ ለማድረግ እንደሆነ አብራርጠዋል። የሀገር መከላከያ ሰራዊት መቀሌ ከተማን ከጥቂት ቀናት በፊት ሊቆጣጠሩን ያረጋገጡት ሀላፊዋ ሰራዊቱ ለሶስት ሳምንት የዘለቀውን የህግ የማስከበር ኦፕሬሽን በድል አጠናቋል ብለዋል። በክልሉ የተለያዩ መሰረተ ልማቶች በህዋት ሚኒሻዎች ወድመዋል። የወደሙትን መሰረተ ልማቶች መልሶ ለመገንባት መንግስት እቅድ አውጥቶ ይሰራልን ብለዋል። መከላከያ ሰራዊቱ በትግራይ ክልል ህግን ለማስከበር ኦፕሬሽኑን ሲያካሂድ በሰላማዊ ዜጎች ላይ የደረሰ ምንም አይነት ጉዳት እንደሌለም ነው ሀላፊዋ ያረጋገጡት። የህዋት ጁንታ የተራዘመ የትጥቅ ትግል ሊያካሂድ ይችላል የሚለውን የአንዳንድ ሰዎች ስጋት እንዴት እንደሚመለከቱት የተጠየቁት ሀላፊዋ አሁን ጊዜው ተለውጧል፣ ህዝቡ ጦርነት መሮታል፣ እንደዚህ ቀደሙ መሪዎቹን የመሪዎቹን ጥሪ ተቀብሎ ለእነሱ የሚሰዋላቸው ወጣት ይኖራል ብዬ አላምንም ሲሉ መልሰዋል። ከዚህ ጋር በተያያዘ ዜና የትህነግ ቡድን ታግተው የነበሩ የመከላከያ ሰራዊት እና የፌዴራል ፖሊስ አባላት አምልጠው ወደ አማራ ክልል እየገቡ መሆኑ ተዘገበ። በተለይ ወታደራዊ ቡድን ታግተው የነበሩ የሀገር መከላከያ ሰራዊት ሰሜን እዝና የፌዴራል ፖሊስ አባላት በሰሜን ጎንደር ዞን በየዳ ወረዳ መግባት መጀመራቸውን ነው ወረዳው ያስታወቀው። በየዳ ወረዳ አስተዳዳሪ ታደገኝ ውብ አለው ለመገናኛ ብዙኃን እንደተናገሩት ተመለጡት ወታደሮች መካከል ስድስት መቶ ስድስት የትግራይ ክልል ወሰንን አልፈው በየዳ ወረዳ ልዋሪ ቀበሌ ተገኝተዋል ብሏል። የሰራዊቱ አባላት በረሀብ ተጎድተውና ተጎሳቅለው ከእዚህ ወደ ወረዳው መድረሳቸውንና የተወሰኑ አባላትም በበረሃ ላይ በረሃብና በድካም ህይወታቸው ማለፉን አቶ ታደገኝ ተናግረዋል። ወረዳው የመሰረተ ልማት ችግር ያለበት በመሆኑ የመከላከያ ሰራዊትና የፌዴራል ፖሊስ አባላቱን ተቀብሎ ከልዋሬ ወደ ደባርቅ ለማጓጓዝ የተሽከርካሪዎች እጥረት መኖሩን የገለጹት አቶ ታደገኝ መንግስት ሙሉ ለደረሱት የዕለት የእለት ምግብና የሕክምና እርዳታ እያደረገ እንደሚገኝ ተናግረዋል። የበየዳ ወረዳ ነዋሪዎች የደከሙ የሰራዊት እና የፖሊስ አባላቱን ተሸክመው ወደ ቀበሌው እያደረሱ ምግብ እያቀረቡ መሆኑንም አመልክተዋል። ወደ ሱዳን የሚሰደዱ ኢትዮጵያን ቁጥር በእጅጉ መቀነሱን የዓለም አቀፉ የስደተኞች ኮሚሽን ገለጸ። በሱዳን የሚገኙ አብዛኞቹ ኢትዮጵያውያን ስደተኞች ወደ ሀገራቸው የመመለስ ፍላጎታቸው ከፍተኛ መሆኑንም በሱዳን ባሉ መጠለዎች ባደረጉት ቆይታ ማረጋገጣቸውን ኮሚሽነሩ ፊሊፕ ግራንዴ ከሲኤን ና ቤኪ አንደርሰን ጋር ባደረጉት ቆይታ ተናግረዋል። የሚሰደዱ ሰዎችን ለማቋቋምና ወደ ነበሩበት ለመመለስ የኢትዮጵያ መንግስት ዝግጁ መሆኑን የኢትዮጵያ ጠቅላይ ሚኒስትር እንዳረጋገጡላቸውም ኮሚሽነሩ ተናግረዋል። እነዚህ ስደተኞች በመር ወቅት የተሰደዱ በመሆኑ ድርጅታቸው እንዲሁም የኢትዮጵያ መንግስት ወደ ነበሩበት ቦታ ለመመለስ አስፈላጊውን ድጋፍን ያደርጉላቸውም ኮሚሽነሩ ገልጸዋል። የኢትዮጵያ መንግስትም ስደተኞች ከሀገር እንዳይወጡ ሆን ተብሎ እገዳ እንዳላደረገባቸው እና በጦርነት ወቅትም በተለያዩ ቦታዎች ላይ የቁጥጥር ኬላዎች መኖር የተለመደ ነው ብለዋል። ኮሚሽነሩ ኢትዮጵያ በስደተኞች አያያዝ ነገር ለሌሎች ምሳሌ የምትሆን ሀገር በመሆኗ ሀገሪቱ ይህንን በጎ ስራ ትቀጥላለች የሚል እምነት እንዳላቸውም ኮሚሽነር ፊሊፕ ግራንዴ ተናግረዋል። ወደ ሌላ ዜና ስናመራ የቀድሞዋ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም ለመንግስት እጃቸውን ሰጡ። ወይዘሮ ኬሪያ የህዋት ከፍተኛ አመራርና በመንግስት ውስጥም ከፍተኛ የስራ ኃላፊነት የነበራቸው ናቸው። ቀደም ሲል የጁንታው ጥቅም ይበልጥብኛል ብለው ወደ መቀሌ ሸሽተው የነበሩ ሲሆን አሁን በሰላማዊ መንገድ እጃቸውን ሰጥቷል ብሏል። መንግስት ወደ መቀሌ ሲሄዱ አድርሷቸው የነበረው ሾፌራቸው በወቅቱ የመንግስትን ንብረት አልሰጥም ብሎ መኪናውን ይዞ ወደ አዲስ አበባ መመለሱ የሚታወስ ነው። ሌሎች የህወሓት አመራሮችም እንደ ወይዘሮ ኬሪያ በሰላማዊ መንገድ እጃቸውን እንዲሰጡም መንግስት ጥሪ አቅርበዋል። በሌላ ዜና የብልጽግና ፓርቲ ስራ አስፈጻሚ ዛሬ መደበኛ ስብሰባውን ያካሂዳል ተብሏል። የፓርቲው ስራ አስፈጻሚ ኮሚቴ ዛሬ ህዳር ሀያ አምስት ቀን አስራ ሶስት ዓመተ ምህረት በመደበኛ ስብሰባው የተለያዩ አጀንዳዎች ላይ ይመከራል ተብሏል። ኮሚቴው በተለያዩ ወቅታዊና ነገራዊ ጉዳዮች ላይ ተወያይቶ አቅጣጫ ያስቀምጣል ተብሎ እንደሚጠበቅም ከብልጽግና ፓርቲ ዋናው ጽህፈት ቤት ለመገናኛ ብዙሃን የተላካው መረጃ ያመለክታል። የፌዴራል ፖሊስ ኮማንዶና የወንጀል ምርመራ ቡድን መቀለገባ መቀሌ የገባው ቡድን ከሀገር መከላከያ ሰራዊት ጋር በመቀናጀት የጁንታውን ተፈላጊ ወንጀለኛ ቡድን ማደን ጀምሯል ብሏል። የኮማንዶ ቡድን በከተማዋ በሚያደርጋቸው አሳሳዎችና የተለያዩ ዘመቻዎች እንዲሁም በወንጀል ምርመራ ቡድኑ የሚገኙ ውጤቶችን በቀጣይ ለሕዝብ ይፋ እንደሚያደርግም ተነግሯል። ይህ በእንዲህ እንዳለ መቀለ ከተማ በተወሰነ መልኩ ቢሆን ወደ እንቅስቃሴ እየተመለሰች ነው ተብሏል። የጋዜጠኞች ቡድን በስፍራው ተጠኝቶ ባደረገው ቅኝት ነው ይህንን ዘገባዎች የተላኩት። በዚህም መሰረት በተወሰኑ ደረጃዎች ወደ እንቅስቃሴ እየተመለሰች በምትገኘው መቀለ ከተማ ተዘግተው የቆዩ ሱቆች በአንዳንድ የከተማ አካባቢዎች መከፈታቸውን በስፍራው የቆዩ ጋዜጠኞች ለመገናኛ ብዙኃን ሪፖርት አቅርበዋል። አስተያየታቸውን ለጋዜጠኞች የሰጡ የከተማ ነዋሪዎችም የምንፈልገው ሰላም ነው፣ የተቋረጡ የመብራትና የስልክ አገልግሎት ይመለሱልን ሲሉ ጠይቋል። አሁን ላይም ሰራዊቱ ከህግ ማስከበር ዘመቻ ውጪ ምንም አይነት ተጽዕኖ እንዳልፈጠረባቸው ተናግሯል። የፌዴራል መንግስት በትግራይ ክልል ሲያካሄድ ነበረውን ህግን የማስከበር ዘመቻ መቀለ ከተማን በቁጥጥር ስር ካዋለ በኋላ መጠናቀቁ የሚታወስ ነው። አሁን ላይ በተለያዩ ወንጀሎች የሚፈለጉ አካላትን የማፈላለግ ስራ እየተከናወነ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት ለህዝብ ተወካዮች ምክር ቤት ባደረጉት ገለጣ ላይ መናገራቸው ይታወሳል። የመከላከያ ሰራዊቱ ድንበርን እና ወሰንን የማስከበር ስራዎች እንደዚህም ህግን የማስከበር ስራዎች የሚሰራ ሲሆን ሰሞኑን መቀለ ገባ የተባለው ኮማንዶ ደግሞ ሌሎች የሰለጠነባቸውን ስራዎች ይሰራል። የጁንታው ቡድን መሪዎችም ተሸሹበት ቦታ ሆነው በአይን በየቀኑ እንከታተላቸዋለን ያሉትንም እንቅስቃሴዎች እናውቃለን። ሚስቶቻቸውንና ልጆቻቸውን እንደዚሁም ደግሞ ሌሎች ንጹሀን ታጋቾችን ይዘው እየተንቀሳቀሱ ስለሆነ ጥቃት ለመፈጸም አልበጀንም ወይም አልተመቸንም። ነገር ግን በምናካሄዳቸው ኦፕሬሽኖች ዳግም ድል እናስመዘግባለን ሲሉ መናገራቸው ይታወሳል። በመቀሌ ከተማ በተደረገ ስናይፐር፣ አድማ መመተኛ፣ የጭስ ቦምብና ፈንጂዎች ናቸው መያዛቸው የተነገረው በተጨማሪም የትግራይ ልዩ ኃይል መለዩና የአባላት መታወቂያዎችም መያዛቸው ታውቋል። ሰራዊቱ አሁን ላይ በሚካሄደው የፍተሻና ብርበራ የጥፋት ኃይሉ ሊጠቀምባቸው የሚችሉ በርካታ የጦር መሳሪያዎች እንደሚገኝም ይጠበቃል ነው የተባለው። ለዚህም የትግራይ ሕዝብ የነቃ ተሳትፎ በማድረግ ጥቆማ እንዲሰጥም ቀርቧል። ለኤስቢኤስ ሬዲዮ ከአዲስ አበባ